ዛሬ ቅሊንጦ እስር ቤት የዘመዶቻቸውን ሁኔታ ለማጣራት የሄዱ የቤተሰብ አባላት ድብደባና እስራት እንደተፈጸመባቸው ተናገሩ። በእስር ቤቱ የነበሩ እስረኞች የትና እንዴት ባለው ሁኔታ እንደሚገኙ ፍንጭ እንዳልተሰጣቸው ተናግረዋል። ጠያቂዎቹ ፖሊስ ደበደበን ያሉት ወደ እስር ቤቱ ሲያመሩ አቃቂ ወንዝ ድልድይና ቃሊቲ ቶታል ቤንዚን ማዲያ አካባቢ መሆኑን ለአሜሪካ ድምፅ ተናግረዋል። ክስተቱን በተመለከተ ከመንግስት ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። መለስካቸው አመሃኖ ዘገባውን የላከው፣ ቀጥሎ ይቀርባል። ባለፈው ቅዳሜ የቅሊንጦ ወህኒ ቤት ቃጠሎ ከደረሰበት በኋላ የዘመዶቻቸውን ሁኔታ ፈጽሞ ያላወቁ አያሌ ቤተሰብ አባላት ዛሬ በስፍራው ተገኝተው እንደነበረ ይናገራሉ። በዛሬው ዕለት ቃጠሎ በደረሰበት ቀን ጉዳት ያጋጠማቸውንም ሆነ ሌሎች ያሉበትን ሁኔታ እናሳውቃቸዋለን ተብለው እንደነበረ የሚያስረዱት የቤተሰብ አባላት ያጋጠማቸው ሌላ እንደሆነ ይዘረዝራሉ። የፖሊስ አባላት ወደ ቅሊንጦ ወህኒ ቤት የሚወስደውን መንገድ ዘግተው ምንም ሊያናግሯቸው እንደማይችሉና ስፍራውን እንዲለቁ እንደነገሯቸው በስፍራው የተሰበሰበው ሕዝብም ማልቀስና መጮህ እንደጀመረ ተናግረዋል። ከስፍራውም ባህል እንዳባረሯቸውና የተከተለውንም ሁኔታ እስራትና ድብደባ ተፈጽሞብኛል ካሉት አንዷ ወይዘሮ ሞሚና አህመድ ለቪኦኤ በስልክ ገልጸዋል። ቶታል ጋር ከብበው ያዙን። ግማሹ መሬት ላይ እንከባለላል፣ ግማሹ ይመታል፣ ይቀጠቀጣል። ጎትተው ጎትተው ጣቢያ አገቡን። እንትን እየመቱ እየቀጠቀጡ አገቡን። አንዷ ሴት ያወደቀች ያነሳት አለሁ ስል እኔም ተጠላሪ ሲወደግኩኝ ሁለታችንም እጃችን ይዛ አገቡን። ይዛው ግብተውን አንስተው ቀጠቀጡን፣ መቱን በእርግጫ ማድረጉን እኛ እኮ ምንም ያደረግናችሁ ነገር የለም። ዜጋዎች ያደለንም ወይ? ልጆቻችሁስ እናንተስ አልወለዳችሁም ወይ? እናንተስ ልጅ የላችሁም ወይ? እናት የላችሁም ወይ? ወንድም የላችሁም ወይ? ሌላ ነገር እኮ ምንም አልተጠየቅነው ነገር የለም። ልጅ ነው ሬሳ ነው የጠየቅ ነው ልንቅበር፣ ተቆሰለ እናስታምም፣ ሌላ ነገር የለም። ታሉም አሳዩን። ተቃጠነ ነደድነ። ልጅ የመሰለ ነገር እንዲህ ተነጥቆ ሰው ይሄ ነገር ይደርሳል ወይ ብለን አልናቸው። በቃ ዝም በይ፣ ይቺ ሞጥማጣ፣ ይቺ ነገረኛ፣ ይቺ ሽማግሌ፣ የሽማግሌ ቀላል እያለ ደበደ ምን ያህል ሰዓት ታሰራችሁ እናንተ? ሶስት ሰዓት ገባን፣ ዘጠኝ ሰዓት ወጣ። ስትወጡ ምን ብለዋችሁ ነው የወጣችሁት? በቃ ሂጂ እዛ ተለጥፏል ሄጂ እና ታይ እንደሆነ ሁለተኛ፣ ግን እንደዚህ ነገር ብታደርጊ፣ ብትረብሽ፣ ብትናገሪ አሉ። ሄዳችሁ ታዲያ ተመለሳችሁ? ምን ልናይ ስንሄድ አልተለጠፈም። ያው ነገም ያው ብትር ነው የሚጠብቀን ነገም ያው መምታት ነው ያው ማባረር ነው እስከ ዛሬ ድረስ ይሄ ነው። ሌላ ስማቸው እንዳይገለጽ ያስጠነቀቁ ቤተሰብ አባል ደግሞ ደርሷል ያሉትን እንዲህ ያስረዳሉ። ነገራ ዛሮ ስለተባልን ማለት ነው ነገር ግን እዛ ስንደርስ ከዚህ ማለፍ አትችሉም አርብ ነው የምናሳውቃችሁ አሉን ወደ ተባልንበት ቦታ መድረስ አልቻለን ወደ ማረሚያ ቤቱ ቅሊንጦ ማረሚያ ቤት አልደረሳችሁም ነበር ማለት ነው እዛ አልደረስንም እዛ ከመድረሱ በፊት ከወዲ ባጃጅ ስላለ እዛ ጋር አስቆሙ ዱ ፖሊሶች ነበሩ መሄድ አትችሉም ተባልን ለምንድን ነው ቀጠሯችን ዛሬ ነው አለን እኛም አይ አርብ ነው የምናሳውቃችሁ አሉት አይ እንደዛ ከሆነ በቃ ገብተን አስተዳደርን እንጠይቅ የሚል ነገር መሄድ ያያል ነው እኛ እነሱ ደግሞ ከዚህ ማለፍ አትችሉም አሉን በርካቶች ናቸው ከዛም መለሱን። እንደዛ ከሆነ ፖሊስ መምሪያ እንጠይቃለን ብለን ወደ ላይ የሄድን ነበር። ተሰባስበን ተቃውማችን እየገለጽን ቤተሰቦቻችን ሞተው ይሁን ቆሞ ይሁን አናውቅም ብለን ነገር ግን ፖሊሶቹ እዛ ሆነው ኃይል አዘጋጅታ ጠብቋቸው እዛ እየተባልን ነበር እያሉ ነበረ። ምን በምን የሰማችሁት ይህንን? እዛው ጋር ያለው አዛዣቸው እንደዛ እያላቸው እያለ እየደወለ ነበር በመገናኛ። እዛ እንደተባለው እዛ ስንደርስ መናኸሪያ አካባቢ ስንደርስ ግማሾቹን አርሶ አስገቡ። እኛ ወደ ኋላ ነበር እኛ ቀርን። እነሱ በምን ሁኔታ ላይ እንዳሉ አናውቅም። እንግዲህ እስካሁን ድረስ ምን የታሰሩ አሉ ነው የሚሉኝ ሰው የታሰሩ አሉ፣ የተመቱም አሉ። እዛው ጋር አንገባም ትገባላችሁ በሚል እንደው ምን ያህል ሰው እንደታሰረ በግምት ማወቅ ይቻላል? በግምት ማወቅ አይቻልም። ምክንያቱም እየበታተኑን ነበር። እዛ ጋር ብዙም ትራንስፖርት ተዘጋጋ፣ እርስ በርስ ተለያየን። የደከሙም ከነበሩ እያለቀሱ የነበሩ ነበሩ፣ አሮጌቶችም ነበሩ። እነሱ ከኋላ እየሰበሰብን ነበር እየሄድን ነው የነበረው። እኛ ያው ውስጣችን ጥሩም ስላለሆነ ያው የቤተሰብ ነገር አለ ምናምን እያሰብን ነው። ከኋላ ያሉትን እየሰበሰብን ነበር እየሄድን የነበረው እኛ የቆሰሉ እነዚህ አይተዋል። ልሶ ባይ ነው የቆሰለ የለም። ግን ወደዛ እየመቷቸው ምናምን አስገብተዋቸዋል። ወንዶች ብዙ እናቶች ናቸው የሚበዙት። ወንዶቹ ያው የተመቱ ምናምን አሉ። እናቶች ናቸው የሚበዙ ያሉት እና የተደበደቡት ወንዶቹ ብቻ ናቸው ነው የሚሉኝ። ወንዶች የተመቱ አሉ። እኛ ከኋላም ነበረን የነበር ነው። አብዛኛዎቹ ገብተዋል። እኛ ከኋላ ያሉትን ሰዎች ያው በረህራሄ ነው አብዛኛ እናቶች ናቸው። በቃ መንገድ ላይ የቀሩት ትራንስፖርት ተከለከሉ። ወደ ላይ እንኳን እንዳይሄዱ ማለት ነው ትራንስፖርት አስቆሞ አለ ታች ላይ ማለት ነው። የኦሮሞ ፌዴራሊስት ኮንግሬስ ምክትል ዋና ጸሐፊ የአቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላቱም የባለቤቴን ሁኔታ ለማጣራት ሄጄ ነበር ይላሉ። ካለፈው አርብ ወዲህ ምን እንደሆነ የት እንዳለ ማወቅ አልቻልኩም የሚሉት ወይዘሮ አሰለፈች ያጋጠማቸውን ተናግረዋል። ከዋስሜት ከእኛ ቀድመውም ብዙ ሰው ነበር ያለው እና ፖሊስ የሚያመጣቸው ድሮዎች አይደሉም። በቃ ከዚህ ሂዱ ብለው ነው እየደበደቡ ሰው የሚመልሱት እዛኛም ስጨመርበት ከቂሊንጦ ማረሚያ ቤት ያሉን የነበረው በር ላይ ይለጠፋል ነው ያሉት። የመጀመሪያ ቀን በሌላ ጊዜ ነው ዓርብ ዕለት ያሉን እና ያው የተለጠቁ መስሎን ነው ይር ነው። ሰው በሙሉ ይህንን ስለሰማ በጣም ብዙ ነው ቤተሰብ አንድ ከተማ ይሆናል እንግዲህ እዛ የነበረው ሁላቸውም ሲጮሁን የዋሉት እንግዲህ ዛሬ እንደዚህ የሚባል ስምም የለም። ከጅልጅ ወይም ከማረሚያ ቤት የመጣም ወደዚህ የለም ነው ያሉት። ከመንግስት ወገን እንደ ባለስልጣን ያገኛችሁም የለም፣ ያነጋገራችሁ የለም፣ ማንም ሰው የለም። ማንም ሰው እዚህ ቦታ ነው ያሉት። እንደዚህ ነው ያሉ ሰው የለም። በእለቱ ክስተትም ሆነ ቀደም ሲል በደረሰው ጉዳት አዲስ መረጃ ለማግኘት የሚመለከታቸውን የመንግስት ባለስልጣናት ለማነጋገር ያደረግነው ጥረት ለዛሬ አልተሳካልንም። በነገ ውለት እንመለስበታለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ アババ。<music>